ሰላም ጤነስጥልኝ የተከበራችሁ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናዶው ጀምሯል። በኢትዮጵያ አሳሳቢ ደረጃ ላይ የደረሰው የወጣቶች ድባቴ የተቀናጀ ጥረትን እንደሚሻ ተገለጸ። ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ ሞክር ነበር። ከጓደኞች የጋውነ የአርዳታ እንደቀጠለ ነው። አረጋውያንን ማገዝ የከንሰር ህሙማንን ድጋፍ ማድረግ የተለያየ ቦታ ድጋፍ እንሰራለን። ተቀልብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ ጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። በዚህ ዙሪያ ዘገባ አለ። ሌሎች ወጣት ተኮር ጥንቅሮችን ይዘናል። ኤደን ገረመው የምሽቱን መሰናዶው በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ መሰናዶቻችን ምሽቱ የመጀመሪያው ዘገባችን መግቢያችን ላይ ያስተዋወቅ ነው፣ ከአእምሮ ጤና ጋር የተያያዘው ነው። በኢትዮጵያ ስራ አጥነትን ጨምሮ አሁን ላይ ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩም አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል ከሚመለከታቸው አካላት ጋር በመሆንም በወጣቶች የአእምሮ ጤና ህክምና ላይ እየሰራው ነው ሲል ተናግሯል። በዚህ ዙሪያ ዘገባ ያሰናዳው አስማማዋየ ነው ተጨማሪ ያለው ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሀሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች። ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር። ከጓደኞቼ ጋር ሆነን የእርዳታ እንደ ቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነሩኝ ስራ ማጣት ሆነ፣ ተመርቀን ቁጭ አልን፣ ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት አጨመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ሊያምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀምባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን ውስጥ አሁን አመት ሊሞላው ነው። እየቀኑ ስራ ይላክልኛል፣ ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዚያ ጋ ያለውን ያለምንም ክፍያ አስተሪነት ሰራተኛውን ለማገናኘት ነው። እስካሁን ስድስት መቶ ወጣቶች ስራ እንዲያገኙ ማገዟን ሚላት ትናገራለች። ከአምሳ ሺህ በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋት ትናገራለች። የቤተሰብ ሸከመንኩኝ፣ ከጓደኞች የበታቸውንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ፣ ነው የብዙዎቱ ምክንያት ና እውነት ለመናገር እንደዚህ አይነት ሜሴጅ በቀን አስር አስራ አምስት ይደርሰኛል። አሁን ላይ መፍታት የምችለውን ወደ ህዝቡ ማምጣት የምችለውን፣ በስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዲያናገሯቸው አረጋለሁ። ታውቋል። የሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ አስጠጣ፣ ስዝናና ነው ፖስት ላደረግ የምችለው አይደለም አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው መጥፎ ልብስ ለብሰ ቆሽሸት ምናምን የምታሳየው ነገር የለም እና እነዛ ሰዎች ምንድነው የሚመስላቸው ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው ይህም መማር ፈልጋለው ይሄ ያመቻችሁ የሚለኝን እሞክራለሁ። አለሁ በቃ ማህበራዊ ሚዲያ ሆ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው እዛ ላይ ያለው ነገር፣ ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣ አድርጎታል። በኢትዮጵያ የአጠቃላይ ሕዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ ሀገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ። አሁናዊ ሁኔታው ጦርነት ላይ ነው ያለችው ሀገሪቷ። ወጣቶችን ኢንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የምታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነጻ ለማውጣት እራሳቸውን ከዛ ጥያቄ አምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ነጻ ለመውጣት ስደትን እንደ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ። የዓለም ጤና ድርጅት ከአስር እስከ አስራ ዘጠኝ ዓመት የእድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች አስራ አራት በመቶን ይሸፍናል። ማህበራዊ የትስስር መድረክ በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ሆነው ራሳቸውን ስለ ማጥፋት የሚነግሯት ወጣቶችም ስለ መኖራቸው ትናገራለች። ለምሳሌ ትናንትና አንድ መልዕክት ደርሶኝ ነበር ከአንድ ልጅ። መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካምና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችሁና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀብት ያደረገባቸው ሰዎች አላጋጠሙኝም እስካሁን፣ እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከነሱ ጋር አገናኛቸዋለሁ። ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወራቸው ነው ማረገው። ግን ከምል በላይ በቃ ዘጠና ፐርሰንት ላይ ዲስ ዲሳይድ አድርገው ነው ያሉት። እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የሥነ ልቦና ባለሙያ ወዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንዳይመጣም ያስረዳል። ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብ ሚሆን፣ የአካባቢ ሚሆን፣ የስራ ቦታ ሚሆን፣ የኑሮ ሚሆን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምን ብሎ ጥሮ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ፣ አሉታዊ ስሜታቸውን ከሰዎች ጋር መግባባት ያቅታቸዋል፣ ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ፣ ድንገት ራሳቸው የሚያጠፉበት በጣም ብዙ ስነ ልቦናዊ ጫና ይደርስባቸዋል። የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሀን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ። አካባቢያቸው፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው ትምህርቱ ከሌለው እውቀቱ ከሌለው አንድ ማህበረሰብ አንድ ቤተሰብ ውጤቱን እንደዚህ ሰው እራሱን ሲያጠፋ ስነ ልቦናው ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች ማሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ። የጤና ጥበቃ ሚኒስትር ዴታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል። ቅድሚያ ሲሰጠው በምንድን ነው ሲባል አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰውሀይል መመደብ እንደዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታችን ነው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና እየተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። የጤና ኢንሹራንስ ስርዓታችን ውስጥም ተካተው ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው። አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል። በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳቸው የሆነ ያሰባችሁት ነገር አለ? ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶች ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው፣ በተለያዩ የጸጥታ ችግር እና በተለያየ ቅድመ የሚሰጣቸው ችግሮች በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከው እና የበለጠ ጣልቃ ገብነትን ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ወጣቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምንወስደው ነው። ትክክል ነው። የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ የጋቢና ቪ መሰናደው ይቀጥላል። ከ ከዘጠኝ አመታት በፊት ወደ ዩናይትድ ስቴትስ የመጣችው ዚነት ከማል ሙያዋን ከህግ ወደ ሳይበር ደህንነት በመቀየር ከጆርጂያ ቴክ ዩኒቨርሲቲ ሁለተኛ ዲግሪ ዋንዛለች። ዚነት ባለፉት አመታት በማንነት ና በሳይበር ደህንነት ላይ ያተኮሩ ሶስት የህጻናት መጽሐፍትንም አዘጋጅ ታሳትማለች። በእንግሊዝኛ የተዘጋጁት ሁለቱ ቀደምት መጽሐፍቶቿም ወደ ስፓኒሽ ቋንቋ ተተርጉሟል። በቅርቡም ታዲያ በቴዴክስ ሚኒሶታ ላይ የቀረበችው ዚነት በህጻናትና በአዳጊዎች የሳይበር ደህንነት ላይ ወለ ወላጆች ምን ማድረግ አለባቸው? በሚለው ርዕስ ላይ ንግግር አድርጋለች። ዚነት ከጥቂት ወራት በፊት ከኛ ጋር ያደረገችው ቆይታ በመቀጠል ይቀርባል። ዚነት፣ በጣም ነው ማመሰግነው ለዚህ ቃለመጠየቅ ፍቃደኛ ስለሆንሽ፣ እንግዳችን ስለሆንሽ በጣም አመሰግናለሁ። እስኪ ሙሉ ስምሽን ያለሽበትን ሙያና ማንነትሽን አስታውቂልኝ። እኔም በጣም አመሰግናለሁ ስለጋበዛችሁኝ። ስሜ ዚነት ከማል ይባላል። የአራት ልጆች እናት ነኝ። ሚኒሶታ ነው የምኖረው። ከኢትዮጵያ ወደ አሜሪካ ከመጣሁኝ አስር አመት ሆኖኛል እና በፊት በሕግ ባለሙያነት ነበር ሳገለግል የነበረው ኢትዮጵያ እያለሁ። እዚህ ስመጣ ጭቀየር ሁሉንም ነገር ቴክኖሎጂ እንዲሁም ደግሞ አሁን በሳይበር ደህንነት ሙያ ውስጥ ፋይፍ ሀንድረድ ፎርቹን የሆነ ኩባንያ ውስጥ አሜሪካ ውስጥ ነው የምሰራው እና የህፃናት ደግሞ ከኮቪድ ወዲህ ደግሞ የህፃናቶች መጽሐፍ ጸሐፊ ነኝ ደራሲ ነኝ። ሶስት መጽሐፎች አሉ እስካሁን ድረስ ከሁለት ሺህ ሀያ አንድ ከትዌንቲ ዋን እስካሁን እስከዚህኛው መት ድረስ ማለት ነው አዳዲስ መጽሐፎች ሶስት መጽሐፎችን ፐብሊሽ አድርግ ያለው ወይም ማስላትም ያለው ያው ባጭሩ ይሄን ይመስላል። እሺ፣ ዜነት በጣም ነው የማመሰግነው። እንግዲህ እንደገለጽሽው የሕፃናት መጽሐፍት ደራሲ ነሽ፣ የአራት ልጆች እናት ነሽ፣ እንዲሁም ደግሞ ሳይበር ሴኪሪቲ ወይም ደግሞ የሳይበር ደህንነትም ባለሙያ ነሽ እና ሁሉንም የቻልነውን ያክል እንግዲህ ነካ ነካ እናደርጋለን እናወራለን። ግን እነዚህን ሶስት ነገሮች አጣጥሞ በአዲስ ሀገር መኖር እንዴት ነበረ? የመጀመሪያ ተሞክሮች ምን ይመስል? አመሰግናለሁ እንግዲህ ከባድ ነው ያው ወላጅ ሆኖና ልጅ እያሳደጉና ትምህርት መማር ትምህርት ተመልሻለሁኝና ዘጠኙን ዓመት በትምህርት ላይ ነበር ያሳለፍኩት ማለት እችላለሁ። ከአሶሺዬት ዲግሪ አንስቶ ባችለር እንደገና ቅርብ ጊዜ ደግሞ ሜ ላይ አሁን ማስተርስ ዲግሪን ከጆርጂያ ኢንስቲቱት ኦፍ ቴክኖሎጂ ወስጃለሁ። እና ከልጅ ጋራ ያኔ ስመጣ አንድ ልጅ ነበረ ስንመጣ የነበረው ትዌንቲ ሰርቲን ላይ 2013 ላይ ማለት ነው። እና አሁን ደግሞ አራት ልጆች ነው ያሉኝ ከ13 ዓመት፣ 10፣ 8 እና ሶስት ዓመት ከግማሽ እና ብዙ ነገሮችን ማጣጣም ወይም ደግሞ አብሮ ማስኬሄድን ይጠይቃል ከዛ ከዛ አንጻር ግን ያው ማድረግ ይቻላል። እንግዲህ እኔ ማድረግ ከቻልኩ ማንም ሰው ማድረግ ይችላል። ዋናው ነገር የጀመርኩትን ነገር እንዴት ማስፈረስ እችላለሁ የሚለውን ማሰብ፣ እንደገና ደግሞ ያለንን አካባቢያችን ላይ ያሉትን ሄልፖች በሙሉ መጠቀም አንድም ሰው ቢሆን እንዴት አድርገን ሌላ ሰው ስፖርት ላይ ወይም ደግሞ እገዛ ላይ አድርገን እገዛን ተጠቅመን ማሳደግ ልጅ ማሳደግ በጣም ከባድ ነው። ሜሪካ ውስጥ ሁሉም ሰው ያውቀዋል፣ ብዙ እርዳታ የለም። ከዛ ከዛ አንጻር ያለኝን አካባቢ ላይ ያለኝን ሁሉ ሰፖርት ሲስተም ወይም ደግሞ እርዳታ በመጠቀም ልጆቹንም እያሳደግኩኝ እንደገና ደግሞ ትምህርቴን በመማር ወደ ወደ ስራውን ዓለም ወይም ከሪየር እንደገና ለማሳደግ ችያለሁ ማለት ነው። የመጀመሪያ መጽሐፍሽ እንግዲህ ፕራውድ ኢን ሄር ሂጃብ ይሰኛልና ብዙ የተለመደ አይደለም እዚህ ሀገር የሚኖር ሰው ያውቋል ብዙ ጊዜ የምናገኛቸው መጽሐፎች የተለያዩ ሀገር ዜጎችን ቢኖሩበት ግን የበለጠውን ነጮች የሚበዙበት መጽሐፍቶቹ ላይ እኛን የሚመስል ሰው ጥቁር ስደተኛን የሚመስል በተለይ ደግሞ ሙስሊም የሚመስል አይደለም እና እንዴት ነበር መነሻ የሆነች የመጽሐፉም ለመጽሐፍ መነሻ የሆነች ነገር ምንድን ነው መጀመሪያ የጻፍኩት ክራውድን ሂጃብን ነበረ። ያኔ ምንም መጽሐፍ አልነበርኩኝም፣ ማለት የመጽሐፍ እንዲሁ የቤት ስራ ከመስራት ምናምን ውጪ እንዲህ ጸሐፊ ስራዬ ምናምን አልነበረም። ግን ልጆቼ ብዙ ጥያቄ ጠይቁኝ ነበረ በፊትም ማለት ነው እንደመጣን ብን ልጅ የሆነ አስራ ሦስት ዓመት ልጄ ኪንደርጋርደን ምናምን ሲሄድ አንደኛ ክፍል ሲማር አመታቶች የተጠራቀሙ ጥያቄዎች እናታቸውን ጠይቁ። ጥያቄ ለምሳሌ ምክንያቱም መጽሐፍ ውስጥ ስለ ፀጉር አይነት ምናምንም ዲስከስ ይደረጋል መጽሐፍ ላይ እና የእኔ ፀጉር ለምን ጥቁር ሆኖ ከርዳዳ ሆነ የጓደኛ ደግሞ እንደዚህ ሆነ ምናምን የህፃነት ጥያቄ የለም እንደዚ ጠይቀኝ ነበር። እና ሁላችንም የተለያየነን። ያንተም እንደዚህ ነው። የጓደኛህን ይህን ይን አይነት ፀጉር አንትልልም እሱም ደግሞ አይነት ቀንት የለው። ምክንያቱም ሁላችንም ስንፈጠር የተለያየን ሆነን የተፈጠር ነው ግን ሁላችንም የራሳችን ውበት አለን የሚለውን ነገር ከማድረግ የመጣ ነው። ከዛ በተጨማሪ ደግሞ ሴቶች ልጆች ደግሞ ትምህርት ቤት ሲሄዱ እንዲህ ለመለማመድ ሄድ ስካፍ ሂጃብ ሲያደረጉ ጥያቄዎች ለምሳሌ ይጠይቃሉ። ለምን ትለብሻለች ምናምን ሲሉ ኤክስፕሌን ማድረግ ወይ እነሱ ላያችን ይችላሉ። ምክንያቱም ቤት ውስጥ እኛን ሲያዩ እኔ አያታቸውን ወይ የሆነ ሰው ሲያዩ ለራሳቸው ቤተሰቤ ስለሚያደረገው ነው ብለው መልስ ይሰጣሉ። ግን ሌላ ሰው ሲጠይቃቸው ሜቢ ላይ ትችሉ ይችላሉ እና በራሳቸው እንዲኮሩ በእምነታቸው፣ በባህላቸው፣ በሚያረጉት ነገር በማንነታቸው በቃ ራሳቸውን ፕራውድ እንዲሆኑ እና ሌላው አላማው ደግሞ ሌሎችን ሰዎች የማያውቁ ሰዎችን ለምን ምንድነው የሚለብሱት የሚለው ምክንያቱም ብዙ ጊዜ ሰው ካለማወቅ ነው። ስቴሪዮታይፑ ምኑ ሚዲያ ላይ የሚነገረውን ነገሮች ነው የምንቀበለው ብዙ ጊዜ እና ያንን ነገር በተለይ ደግሞ በልጅ አእምሮ ደግሞ ያንን ለማስረጽ እንደዚህ አይነት ታሪኮችን በመናገር የራሴን ልጆች ነው በኢሉስትሬሽን የማሳየው ስማቸውን ይነሱ ነው እና የሚያነቡት መጽሐፍ ላይ ራሳቸውን የሚመስሉ ካራክተሮች ማየት፣ ስማቸውን ማየት ለእነሱ በጣም ትልቅ አስተዋጽኦ አለ። እንደዚ አይነት ዳይቨርስ ኮሚኒቲ ሲኖሩ ማለት ነው። ከዛ በኋላ የጻፍሻቸው ሁለት ተከታታይ መጽሐፎች ደግሞ የሳይበር ደህንነት ላይ ያተኮሩ ናቸው። እነሱን ለመጽሐፍ ምን ነበረ መነሻሽ? እንግዲህ አራት ልጆች ሲኖሩ በቃ ኢንስፒሬሽን ሁሌ ያለ እና ኮቪድ ጊዜ ነበር። ቤት ውስጥ አብሮ ነበር የሚውሉት ልጆች እና ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበር እና ስለዚህ ሲጫወቱ በዛ አጋጣሚ ከአንዴ ሁለት ሶስት ጊዜ ሀክድ ሆኑ ማለት ነው። ቤት ውስጥ ሆኖ አካውንታቸው ተወሰደባቸው የገኙ እና እንደዚህ አይነት ተመሳሳይ ነገሮች ማየት ጀመርኩ እና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም እንደዚህ ቴክኖሎጂ ስንሰጣቸው ሰዓታቸው ታብሌት ኮምፒውተር ምናምን ኢንተርኔት ላይ ስናገናኛቸው ኮኔክት እንዲያረጉ ስናረግ አናስብም ያለውን አደጋ። ማስተማር ያን ያህል ጥረት ስናደርጋ አንታይም እንደ ወላጆች ወይም እንደ አሳዳጊዎች። እሱ ለማስተማር ከመነሳት ነው። 2 በፈረንጆች ማለት ነው። ኦኖ ሀክደጌም ፐብሊሽ ሊሆነው እሱ በጣም ጥሩ ሪሲቭ ነው የተደረገው። በተለይ ጉድ ሞርኒንግ አሜሪካ ላይ ሴግመንት ሰርቻ አለው የተለያዩ ሚዲያዎች ላይ ቀርቤበታለሁ እና ጥሩ ትምህርት ያስተምራል። ጌም የተጫወቱም ሆነ በማንኛውም ሁኔታ ኢንተርኔት ላይ ሲኖሩ እንዴት አድርገው ደህንነታቸውን መጠበቅ እንዳለባቸው ኦንላይን ሲሆኑ ከስድስት ከአስራ አራት ዓመት ላሉ ልጆች ነው እሱኛ። ከዛ ሶስተኛው ደግሞ የመጣው ያው ፊልድ ውስጥ እንደ መስራት ሳይበር ወይም ደህንነት ፊልድ ውስጥ እንደመሆኔ ብዙ ጊዜ ዳይቨርስ አይደለም ፊልዱ እንዳየሁት፣ እና ለማስተማር ብዙ ጊዜ ደግሞ ሰዎች ደግሞ ይጠይቃሉ እንዴት አድርጌ መግባት የሚችለው ፊልድ ውስጥ ይላሉ። እና እንደዚህ አይነት ችግር አሁን ካለብን ልጆቻችን ወይም ደግሞ ሚድል ስኩል ሀይ ስኩል ያሉ ከፍተኛ ትምህርት ደረጃ ላይ ያሉ ልጆች ወደ ኮሌጅ ዩኒቨርሲቲ በሚመጡበት ሰዓት እንዴት አድርገው ራሳቸውን እዚህ ፊልድ ውስጥ ማየት የሚችሉት የሚለውን ለማስገንዘብ ነው። ራሳቸውን እዛ ቦታ ላይ ማየት እንዲችሉ እና ሳይበር ሲኪዩሪቲ ነው የሚባለው ታይትሉ። ሁለቱ የመጀመሪያዎቹ መጽሐፎቼ በስፓኒሽም ተተርጉመዋል። እንግዲህ በአማርኛም ቢተረጉም የሚያስተረጉም እስኪገኝ ድረስ በመጠብቀው እና ኢምፓወር ማድረግ የምንችለው የሚለው ለማስገንዘብ ነው እና እንደውም አሁን ያለፈው ቅዳሜ የመጀመሪያ ቴቴክስ ቶክ ቴድክስ ሚኒያፖሊስ ያወራሁት በዚሁ ዙሪያ ነው። እንዴት አድርገን ልጆቻችንን ኢምፓወር ማድረግ እንችላለን፣ ያ ቀጣዩ ጥያቄ ነበረ። ቀደም ከሰሞኑ ነው የቴድ ሚኒያፖሊስ ተናጋሪ ሆነሽ የነበረው እና በእርግጥ ርዕሰ ጉዳዩን ጠቅሰሻል። ግን ያሉት መፍትሄ ሀሳቦች ምንድን ናቸው? እስኪ ወላጆች ወይም ለሚያዳምጡ ሰዎች ምን አይነት ምክረ ሀሳቦችን ነበር ያነሳሹ? አይዲያው የነበረው ልጆችን እንዴት አድርገን ሰዎችን ኢምፓወር ማድረግ እንደምንችል በማስተማርና መፍትሄው ልጆቻችን እንዴት ማናገር እና ስላላቸው የኦንላይን አክቲቪቲ ማወቅ እንዳለብን እንዴት አድርገን ኦንላይን ላይፋቸው ላይ ኢንቮልቭ ማድረግ የሚያረጉትን ነገር ማወቅ፣ ለምሳሌ ጌ የሚጫወቱት ምን አይነት ጌ የሚጫወቱት የሚለው ማወቅ፣ ስለምን እንደሚጫወቱ ምን እንደሚያወሩ ማወቅ። እንዲሁም ደግሞ በዛው ልክ ደግሞ ኦንላይን ላይ አጥምደው እንደዚህ ፕሬደተሮች ደግሞ አሉ። ስለዚህ ከማንጋኖች ቻት የሚያደርጉት ኢቨን እንደዚህ ጌም እያደረጉ አሉ። ሜሴጅንግ ፕላትፎርሞች አሉ፣ በጎን እያወሩ የሚጫወቱበት ወይም በኦዲዮ በድምፅ እየተነጋገሩ የሚጫወቱበት አለና ከማንጋ ነው የሚያወሩት። የተለያዩ ታሪኮች ነው ሼር ያደረኩት፣ አንደኛ ሀክድ ሲሆኑ የኔ ልጆች በተለያየ መንገድ ሀክ የሆኑበትን መንገድ ሼር አደረኩኝ። እንደገና ደግሞ እንደዚህ ፖቴንሻል የሆነ ፕሬዴተር ልጅን እንዴት አድርገው ቀርበው ለማናገር ልጅ መስለው ልጅ ነው የሚመስሉት። ምክንያቱም አቫታር ጀርባ ወይም የነዚህ ፕሮፋይል ፒክቸሮች ጀርባ ማን እንዳለ አናውቅም። ልጆችን ለመጉዳት የሚያስቡ ልጅ መስለው ሊሆን ይችላል እና ጌም አብሮ ሲጫወቱ ቆይተው እንዴት ከቤተሰቦቻቸው አሶሌት እንዲሆኑ አድርገው እንዴት ይህ ነው። ለተለያየ ዓላማ ነው የሚጠቀሙት። ብዙ አይነት ሂማን ትራፊኪንግ አለ። ኦንላይን ፕሬዴተሮች አሉ። እንደዚህ ኦንላይን ላይ ልጆችን ከቤተሰቦቻቸው ነጥለው እና እሱን እሱን የተለያዩ ታሪኮችን አዋርቂዎች እና እነሱን እሱን ስቶሪዎችን በማንሳት እንደ ኮል ቱ አክሽን ይሰጠኋቸዋሉ እዛ ሴክስ ትራፊኪንግ ላይ ማለት ነው። እሺ እዚህ ነት እስ በቀጣይስ የትን ጠብቅሽ ምን አይነት ሀሳቦች አሉ? እንግዲህ አሁን የተለያዩ ነገሮች እንሰራቸዋሉ የሆነ ሊንክዲን ኮርስ እየሰራሁኝ ነው። በዚሁ በፊልድ ላይ ፐርሰናል ብራንዳችንን እንዴት አድርገን ማሳደግ እንደምንችል ፊልድ ውስጥ እና ፊልድ ውስጥ ለመግባት ብዙ ጊዜ ትምህርት ብቻ ወይም ሰርቲፊኬሽን እስኪሉን ብቻ ሳይሆን ራሳችንንም እንዴት አድርገን ነው ስለ ራሳችን ብራንድ ቢልድ ማድረግ የምንችለው በሚል ላይ ከሊንክዲን ጋራ ፓርትነር በማድረግ ሊንክድን አሁን የማይክሮሶፍት ፓርትነር ኮርስ እየሰራሁኝ ነው። ወደ ኖቬምበር አካባቢ ሄጄ እዛ ካሊፎርኒያ እቀርጻለሁኝ ኮርሴን እሱ አለ። እንደገና ደግሞ መጽሐፍ እንደዚህ ብላክ ወመን ሆነን አንድ ላይ አስራ አራት ሆነን የተለያዩ ጉግል፣ ማይክሮሶፍት፣ ዋይት ሀውስ የሚሰሩ ጥቁር ሴቶች አሉ እና ከነሱ ጋር በመሆን አስራ አራት ሴቶች ነን እና አብረን መጽሐፍ እየ ነው ስለ ራሳችን ኤክስፒሪየንስ የራሳችን ቻፕተር አለን። እሱም እየመጣ ነው እና የተለያዩ የተጀመሩ ነገሮች አሉ እና አይታወቅም እንግዲህ የሆነ ነገር ሲኖር ምንላለው። እሺ ዚነት ከማል ከአሜሪካ ድምፅ ጋር ለነበረች ቆይታ ስለሰጠሽን ጊዜ እጅግ አብዝተን እናመሰግናለን። እኔም በጣም አመሰግናለሁ ን የህግ አውጪዎችና ወላጆች የማህበራዊ መገናኛ ብዙሃን መድረኮች በወጣቶች ላይ ለአይምሮ ጤና ችግሮች አስተዋጽኦ እያደረጉ ነው በማለት እየወቀሱ ነው። አንዳንድ የዩናይትድ ስቴትስ ግዛቶች ታዲያ ማህበራዊ ድረገጾቹ የሚያደርሱትን የስነልቦና ጉዳቶችና የደህንነት ስጋቶች እያወቁ መድረኮቻቸውን ለህጻናት በማስተዋወቃቸው የኢንስታግራም ና የፌስቡክ ባለቤቶችን እየከሰሱ ነው። በዚህ ጉዳይ ላይ ዘጋቢያችን ቴና ትሪኒ ከኒውዮርክ ያደረሰችንን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል። ሰላሳ ሦስት የዩናይትድ ስቴትስ ግዛቶች የፌስቡክና የኢንስተግራም አውታሮች ባለቤት በሆነው ሜታ ላይ በስሩ ያሉ አውታሮቹ በሕፃናት የአእምሮና የአካል ጤና ላይ አድርሰዋል የተባሉትን ጉዳቶች በመጥቀስ ክስ ከፍተዋል። ሮቦንታ የካሊፎርኒያ ግዛት ጠቅላይ አቃቤ ህግ ናቸው። ትርፍን ለማሳደግ በመሻት ሜታ በተደጋጋሚ የአውታሮችን ተያያዥ ጉዳቶች በተመለከተ ህብረተሰቡን በስተት መንገድ መርቷል። ኢንስታግራም እና ፌስቡክ ለጉዳት ተጋላጅ ተጠቃሚዎችን ታዳጊዎች፣ እና ሕፃናትን በዝብዟል፣ በተዛባ መንገድም መርቷል። ግማሲው በርግማን በበኩላቸው የአሁኑ የግዛቶች ጥምር ክስ አካል የሆነ ከማህበራዊ ሚዲያ የበይነ መረብ ላይ ጠበኝነት ጋር የተያያዘ ክስም ቀደም ብለው ከፍተዋል። እሳቸው ማህበራዊ መገናኛዎች በይዘታቸውና ሱስ አስያዥ በሆነ ንድፋቸው ሳቢያ ለወጣቶች አደገኛ ናቸው። ስልተቀመሮቹ የተጠቃሚውን ተሳትፎ ከፍ ለማድረግ በግልጽ የተነደፉ ናቸው። ልጆች ማየት የሚሹትን ከመስጠት ይልቅ ጠምደው ሊያውሏቸው የሚችሉ ሌላ ነገር እንዳይመለከቱ የሚያደርጋቸው ይዘቶችን ብቻ ይሰጧቸዋል። ወዳልፈለጓቸው መልካቸውን፣ ሰውነታቸው እንዲጠሉ ለሚያደርጓቸው ጉዳዮች ያጋልጧቸዋል። አደገኛ የሆኑ ጸባዮች እንዲያሳዩም ያበረታቷቸዋል። ሜታ በበኩሉ ከማይፈለግ ሰው የሚከለክላቸውን ቁልፍ ጨምሮ ታዳጊዎች የግላዊ መረጃ መብቶቻቸውና ደህንነታቸውን እንዲጠብቁ ለመርዳት በቁጥር ሰላሳ የሚሆኑ መላዎችንና ግብዓቶችን እንዳቀረበ ይፋ አድርጓል። ኤሚሊ ዳልተን ስሚዝ የሜታ አገልግሎት አስተዳደር ምክትል ፕሬዚደንት ናቸው። አዋቂዎች ወደማይከተሏቸው ታዳጊዎች መልእክት ለመስደድ ሲሞክሩ ወደ ታዳጊው መልእክት መስደድ ከአማራጮቹ መካከል እንደሌለ ማሳወቂያ መልእክት ይደርሳቸዋል። ተቺዎች ግን የማኅበራዊ መገናኛው ግዙፍ ተቋም የበለጠ ማድረግ እየቻለ ያንን ከማድረግ መቆጠብን መርጠዋል ሲሉ ይወቅሳሉ። የዚህ አሉታዊ ውጤትም በእያንዳንዱ ሰው ላይ የሚደርስ ሆኗል፣ ለሜታ በሚሠሩት ላይ ሳይቀር። የቀድሞው የፌስቡክ የደህንነት መሐንዲስ አርቱሮ ቤሃር ስጋቶችን ለመገንዘብ ርቀው መሄድ እንዳላስፈለጋቸው ለአሜሪካ ሕግ መወሰኛ ምክር ቤት አባላት ተናግረዋል። የአስራአራት ዓመት ሴት ልጄ ኢንስታግራምን ከተቀላቀለች በኋላ እርሷና ጓደኞቿ በተደጋጋሚ ያልተፈለጉ የወሲብ ጥያቄዎች፣ መሸማቀቆችን ጨምሮ የከፋ ሁኔታዎች ገጥሟቸዋል። እኒህን ክስተቶች ለተቋሙ ብታሳውቅም ምንም አይነት እርምጃ አልወሰድም። ሁሉም ጥናቶች ግን በማህበራዊ መገናኛዎችና በወጣቶች የአእምሮ ጤና ጉዳት መካከል አለ የሚባለውን ግንኙነት ይደግፋሉ ማለት አይደለም። የዌልስላይ ኮሌጅዋ ሊንዳ ቻርማራማን ይህንን ይላሉ። There are studies that show that there's benefits to social media use. ማህበራዊ መገናኛዎችን መጠቀም ጠቀሜታ እንዳለው የሚያሳዩ ጥናቶች አሉ። ደህና ጤና በመሆንና በማህበራዊ መገናኛ አጠቃቀም ዙሪያ ይሄ ነው የሚባል ግንኙነት እንደሌለ የሚያሳዩ ጥናቶችም አሉ። ቻርማራማን የእሳቸው ጥናት የበይነ መረብ ልምዳቸውን በተመለከተ ወጣቶች ተጨማሪ ምርጫዎችን እንደሚሹ እንደሚያሳይ ይናግራሉ ምንም ይሁን ምን ትኩረታቸውን ለመሳብ የሚሞክሩ እነዚህ ስልተ ቀመሮች ወይም አልጎሪዝም እንዳሉ ያውቃሉ። ወጣቶቹ ደግሞ ይህንን ቀመር ማሰልጠን ይሻሉ። ቀመሩ ይጥፋ ማለት ሳይሆን የሚፈልጉት ሊያዩት የሚፈልጉትን ብቻ ነገር ስለማሳየታቸው እርግጠኝነት ማግኘት ነው። በሌላ የህግ ሂደት ሜታ በ2020 የአውሮፓውያኑ ዘመን የሰዎችን ግላዊ መረጃ መብቶችን በመጣሱ እንዲከፍል የተወሰነበትን አምስት ቢሊዮን ዶላር ስምምነት ዳግም እንዳይከፍት በፌዴራሉ የንግድ ኮሚሽን ላይ ክስ ከፍተዋል። የፌዴራል ተቋሙ ሜታ ስምምነቱን ካለማክበሩ በተጨማሪ ዕድሜያቸው ከ18 ዓመት በታች ከሆኑ ተጠቃሚዎች ከሚገኝ መረጃ አትራፊ እንዳይሆን የሚያደርገውን ስምምነት እንዲቀይርም ይሻል ብለዋል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።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 የተከበራችሁ ተመልካቾቻችን፣ ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪዬ መሰናዶው ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ ያላችሁን አስተያየት በቢ አማሪክ የፌስቡክ ገጽ ላይ ለጋቢና ቪዬ እያላችሁ ታደርሱን ዘንድ እንጋብዛለን። መሰናዶውን በመምራት የደንገረመው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና ደሩ።